Somebody. ጎንደር ላይ ከሁለት ቀናት በፊት ከሀያ አራት ሰዓት በላይ ስልክና ኢንተርኔት ተቋርጦ በተካሄደ አሰሳ ብዙ ሰው መያዙን ከስፍራው ያነጋገርነውን ነዋሪ ዋቢ አድርገን ዘግበናል። ከጠዋቱ ዓርብ አስራ ሁለት ሰዓት ጀምሮ እስከ ዛሬ ረፋድ ድረስ ኔትወርክን በማጥፋት ኢንተርኔቱን ከዚህ በፊት እንደተዘጋ የሚታወቅ ነው። ወጣቶቹ ሲያሱ ሲለቅሙ ነው የዋሉት ያደሩት ማለት ነው። በትላንት በተካሄደው አፈና ውስጥ ወደ ዘጠና ሰባት የሚጠጉ ወጣቶች በየቦታው እየለቀሙ ወስዷቸዋል ማለት ነው። በሌላ በኩል ደግሞ የወልቃይት የአማራ ማንነት ጥያቄ ኮሚቴ አባላትንና ደጋፊዎችን ኢላማ ያደረገ የመንግስት እንቅስቃሴ እየተካሄደ መሆኑን ያነጋገርናቸው ነዋሪዎች ይጠቁማሉ። በተለይ በጎንደር ዩኒቨርሲቲ የጌስት ሀውስ ወይም የእንግዳ ማረፊያው ስራ አስኪያጅ የሆኑት የወልቃይት የአማራ ማንነት ጥያቄ ኮሚቴ ዋና ጸሐፊና ህዝብ ግንኙነት የታጠቁ ኃይሎች መስሪያ ቤታቸው ድረስ እያሳደዷቸው መሆናቸውን ገልጸውልናል። ጠዋት ላይ አንድ ሰዓት ከአስር ወደ ሰላሳ የሚሆኑ ወታደሮች ልክ ትልቅ ነገር ትልቅ ጦር ገ ውስጥ ውስጥ ወንጀለኛ ሰው እንዳለ አስመስለው ጉድብ ይዘው የመስሪያ ቤታችን የሴኩሪቲ ወይም ደግሞ የጥበቃ አካላቶች አሉ። እነሱን ቀደም ሲል ከኢህአዴግ የተመለሱ ምልስ ወታደሮች ናቸው። ጳጉሜ አራት ማለት ነው። አዎ እነሱ የተሻለ ግንዛቤ ስላላቸው ምን ሆናችሁ ሲሏቸው ስራ አስኪያጁ ፈልገናል፣ ይ ስራ አስኪያጁማ በአሁኑ ሰዓት ሰዓት አልደረስም፣ አሁን አይገቡም። በሌላ በኩል ግን ይሄ ተቋም የዩኒቨርሲቲ ገሳሱ እንደመሆኑ መጠን ከፍተኛ የሆኑ የተለያዩ ምሁራኖች በተለያዩ ሀገሮች ከውጭ ሀገር የሚመጡ የሚያርፉበት እንጂ ወንጀለኛ መደበቂያ ያለን ደግሞ ወይ ደግሞ ስራ አስኪያጁም ህጋዊ ሆኖ ስራውን የሚሰራ ከእናንተ አለቆች የተሻለ ሰው ነው የምናውቀው፣ አባታችን ነው። እዚህ ገብታችሁ ምንም አይነት እውቀት መፍጠር የለባቸውም። ከፈጠራችሁም ደግሞ ለሀገሪቱም ሆነ ለእናንተም መጥፎ የፖለቲካ ክስረን የሚደርስባቸው ሲሏቸው በወቅቱ ጥለው ሄደዋል። በእለቱ ደግሞ በሰባት ሰዓት ከፖሊስ ሰራዊት አካላት ከአስራ ስምንት ቀበሌ ካለው ሶስተኛ ፖሊስ ጣቢያ የሆኑ አካላት መጥተው እንደጠየቁ ነግረውኛል። በአጋጣሚ ግን ከአንድ ቀን በፊት እኔ ሐሙስ አስራ ሁለት ሰዓት በዓል ስለሆነ የተወሰነ ቤተሰብ ጋር ልታቄጀ ስለነበረ ከዛ ሁኜ በስልክ ተነግሮኛል። እኔ በጣም በዚህ ጉዳይ ላይ አዝኛል። ከወልቃይት የአማራ ማንነት ኮሚቴ ዋና ጸሐፊና የህዝብ ግንኙነት ኃላፊ ከአቶ ተሻገር ወልደ ሚካኤል ጋር ያደረግኩት ሙሉ ቃለ ምልልስ ከዚህ ዘገባ ጋር ተያይዟል። ያዳምጡት። ይህንኑ ጉዳይ በተለያዩ ደረጃዎች ላሉ የሥራና የጸጥታ ኃላፊዎች አንስቼ ነበር። በስልክ ያገኘኋቸው የጎንደር ዩኒቨርሲቲ የቢዝነስና ልማት ምክትል ፕሬዚደንት ዶክተር ይንገስ አለሙ ጥያቄን ካቀረብኩላቸው በኋላ ስልኩ ተቋርጧል። መልሼ ሞክሬ ላገኛቸው አልቻልኩም። የዩኒቨርሲቲው የጸጥታና የደህንነት ኃላፊ ወደ ሆኑት ወደ ኢንስፔክተር ስጦታው አዛናው ደውዬ አግኝቻቸዋለሁ። እስከ ዛሬ ምሽት ስለ ሁኔታው የሚያውቁት ነገር እንደሌለ ነግረውኛል። ምንም መረጃ የለኝ። አጋጣሚ ከኛ ከግቢው ትንሽ ሀቅ ያለ ስለሆነ ደስታውዙ እ ያሉ እንትኖችም አልነገሩ መረጃ እርሱ የደረሱት ከመኖሪያ ቤታቸው ይሆን ወይ ስራ ቦታ ላይ ቢሆን ነው ኢንፎርሜሽን ይደርሰኝ ነበር። ስራ ቦታ ላይ ነው ያሉኝ። አርብ ጠዋት የታጠቁ ኃይሎች መጥተው ሲፈልጓቸው ነበር እና እዛም ያሉ ሰዎች መልስ ሰጥተዋቸው ነበር። ከዛ በኋላ እርሳቸው ወደ ስራ አልተመለሱም። ከአርብ ወዲህም እና ምናልባት ነገ ሊገቡ ይችሉ ይሆናል እንደሚመስለኝ። ግን ምናልባት እርስዎ የሚያውቁት ነገር እንዳለ ብዬ ነበር የደወልኩት። እስካሁን ድረስ መረጃ የለኝም። እስኪ ነገ ማጣራት ይችላል። አሁንም ቢሆን ደውዬ እስኪቸክ አደርጋል ግን ስራ ቦታ ላይ ከሆነ ይደርሰኝ ነበር መረጃው። የእርስዎ ኃላፊነት ምንድን ነው ኢንስፔክተር? እኔ የዩኒቨርሲቲው ጸጥታና ደህንነት ኃላፊ ነኝ። የጎንደር ዩኒቨርሲቲ? አዎ፣ የጎንደር ዩኒቨርሲቲ እና ገስታውሱም በእኛ ስር ነው። እስኪ ላጣራና ዛሬ ዛሬ አጣራለሁ። ካልሆነ ግን ነገ ጠዋት እንደገባው ቢሮ አጣርቼ ያለውን ነገር እኔ ነገ ከሰዓት ደውልሎታለሁኝ በሌላ በኩል ደግሞ በጎንደርና በአጠቃላይም በአማራ ክልል ስላለው ሁኔታ ያላቸውን የወቅቱን መረጃ እንዲያካፍሉኝ ወደ መላ ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ ወደ አቶ ሙሉጌታ አበበ ደውዬ ነበር በክልሉ የተለያዩ አካባቢዎች አሁንም ችግሮች አሉ ብለውኛል በምስራቅ ጎጃም ሞታ ላይ ትላንት የባሉ ቀን ማታ ግጭት ነበር ወጣቶቹ ሰብሰብ ብለው በዓል የሰዎች ጋር ግጭት ፈጥረው ማምሻውን ረጅም ሰዓት የተኩስ ድምጽ ሲሰማ እንደነበር ነው የነገሩኝ። ዛሉ ሰዎች ግጭቱ እንዴት ነው፣ ዝም ብሎ የግለሰቦች መደበኛ ግጭት ነው ወይስ ሰፋ ያለ ገጽታ አለው? ሞጣ ላይ ምን አለ መሰለ ስለ ተፈላፊ የሞተው ልጅ የሞጣ ልጅ ነው፣ እና ከዛ ጊዜ ጀምሮ ፍርሃት አለ። ሞጣ ላይ የሆነ ችግር ይፈጠራል ብለው ይሰጋሉ። የጸጥታ ኃይሎች በዓሉን ምክንያት አድርገው እንግዲህ ወጣቶች ሰብሰብ ብለው በዓሉን እያከበሩ ባሉበት ሰዓት ነው ትንኮሳ የተጀመረው እና ወደ ግጭት የተቀየረው ማለት ነው። ምን ተፈጠረ በዚህ ግጭት ውስጥ? በእርግጥ በህይወት ሚሁን በንብረት የደረሰ ጉዳት የለም። ከፍተኛ ረጅም የሆነ ተኩስ እንደነበረ ነው ያወቅ ነው። ወጣቶቹ የተወሰኑ ወጣቶች እንደታሰሩ ነው የነገሩት። ስንት ወጣት ይታወቃል። በህይወትና በነብስ የደረሰ ባይኖርም ወጣቶቹ ግን ከአስር በላይ የሆኑ ወጣቶች እንደታሰሩ ነው የነገረው። ከዚያው መስመር ሳንወጣ አዴት ከተማ ትላንት ማታ ሌቱን ሌለ ማታ ምሽቱን በር እያንኳኩ ብዙ ወጣቶችን እና እዛ አካባቢ ያሉ ወንዶችን እንዳሰሩ ነው። ከዚያ ውስጥም አሁን የኛ የወረዳ ተወካይ የነበሩት አቶ ስመኛው ገሰሳ የሚባሉ በቁጥጥር ስር ውለው ማታ ዛሬ ወደ ብርሸለቆ ሄደዋል እና ወደዚህ የሉም ብለው ፖሊስ መልእክት ለቤተሰብ እንደነገረ ነው። የከተማው ፖሊስ ልጃቸው ያሳወቀችን፣ በስንት ሰዓት ነው ማታ ሲሉ የተያዙት? በኢትዮጵያ ሰዓት አቆጣጠር ከሶስት ሰዓት በኋላ ነው መጥተው ያንኳኩትን ያለችን። በእኛ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከምሽቱ ሶስት ሰዓት በኋላ መጥተው አንኳኩ። አንከፍትም ስንላቸው እንድንከፍት አስገደዱን። ከዚያ የአካባቢ ታጣቂዎች እና የከተማው ፖሊሶች መጡ። ሌላ ጦር ኃይል ያለው ጦር ከሚመጣ ከፍታችሁ እኛም እንወስደው ይሻላል ጦር ከመጣ ይሞታል ብለው አስፈራሩን። እኛም ተሰላቸው። ታጣቂዎችና ፖሊሶች ናቸው የወሰዱት ነው ያለችን ልጃቸው። ለመሆኑ እነዚህ ሰዎች የእስር ማዘዣ ይዘዋል? ምንም፣ በዛ ሰዓት ላይ ሲሄዱ የእስር ማዘዣ የያዙት ነገር የለም። የፍርድ ቤት የፍርድ ቤት ትእዛዝ ቀርቶ የጣቢያ መጥሪያ እንኳን አልያዙም። የፖሊስ መጥሪያ ራሱ አልያዙም። ጠይቄ ነበር ልጃቸውን። ሌላው እስር ላይ ናቸው ሲሉ የጠቆሙኝን የመይአድን ስራ አስፈጻሚ አባልና የፓርቲውን የሰሜን ቀጠና ኃላፊ የአቶ ሙሉቀን አይናለምን ይዞታ ለመጠየቅ ዳንግላ ወደሚገኙት ባለቤታቸው ወደ ወይዘሮ ፋንታይ ወለል ጥሩ ነህ ደውዬ ነበር። ወይዘሮ ፋንታይ ባለቤታቸውን በቀጥታ አግኝተው አነጋግረዋቸው እንደማያውቁ፣ እንዲሁም አቶ ሙሉቀን ጠበቃም ሆነ ሐኪም እስከዛሬ እንዳላገኛቸው የአስም መድኃኒታቸውንም የሚያገኙት እርሳቸው ለፖሊስ አባላት ሰጥተው በመቀባበል መሆኑን ገልጸውልኛል። ፋንታ የሆነን ጥሩ ነ የአቶ ሙሉቀን ባለቤት ነው ትርሶ አዎ። ለስንት አመት አብራችሁ ኖራችኋል? ለአስራ አራት አመት። ልጆች አሏችሁ? ሁለት ልጆች አሉ፣ አንድ ወንድ አንድ ሴት። ስንት አመታቸው ነው? አንዷ የአስራ ሶስት አመት ልጅ ናት፣ አንዱ የአምስት አመት ልጅ ነች። የአቶ ሙሉቀንን ጉዳይ እየተከታተልኩ ነበርና በምን ሁኔታ ላይ እንደሚገኙ ያውቃሉ? ሙልቀን፣ በሀያ አራት ነበረ ከመኖሪያ ቤቱ እያለ መጠ ወሰዱት። ከዛ በቃ ፖሊስ ጣቢያ ያስገቡትና ለጊዜ አድራሻውን አላወቅንም ነበር። ከዛም ሁለተኛው ቀን አድራሻው እዚህ እንደሆነ እንተነገረን ያው መጠየቅ ጀመርን። ለዘጠኝ ቀን ያህል ፖሊስ ጣቢያ ቆየ ያለምንም ጥያቄ፣ ፍርድ ቤትም ሳይቀርብ ቃልም ሳይቀበሉት። ከዛ በአስረኛ ቀኑ ፍርድ ቤት ቀረበ፣ ሀሙስ ማለት ነው። ፍርድ ቤቶችን መፍትሄ ሊሰጡ አልቻሉም። እንደገና በእስረኞች አስራ አምስት እስረኞች ነበሩ ወደ ማረሚያ ዝም ብለው እንዲላኩት ተደረጉ። ማረሚያ ሲላኩ ማረሚያ ቤቱ ደግሞ አልቀበልም፣ በፍርድ ቤት ታይቶ ቀጠሮ ያልተሰጠው እስረኛ አልቀበልም አላቸው። እንደገና ተመለሱና ወደ ፖሊስ ጣቢያ ለአርብ በዘጠኝ ሰዓት ተቀጠሩ። አርብ ሲቀርቡም ምንም መፍትሄ የሌለው ሆነ። ምክንያቱም ፍትሀም ፖሊስም ቤቱ ምንም ሊወስን አልቻለም። መገፋፋት ሆነ እርስበርሳቸው እኛ የምናየው ጉዳይ አይደለም ይላሉ። አስተያየት በዚህ አልሰጥበትም ትላለች የፍትህ ኃላፊዋ። የማን ፍትህ ኃላፊ? የዳንግላ ከተማ። ከዛ በቃ ማክሰኞ በዘጠኝ ሰዓት ቀጥረው ወደ ማረቢያ ቤት እንዲሄዱ ያደረጓቸው ምንም ዋስትና ሳይጠይቅ ምንም ነገር ሳይባል ማለት ነው። ቀጠሮ ብቻ በመስጠት ለነገ ማለት ነው የተቀጠረው፣ ለነገው ለነገ በዘጠኝ ሰዓት ማን ነው ይህንን ያደረገው? ዳኛ ነው ዳኛው በቃ ምንም ማድረግ ስለማይችል ማረሚያ ቤትም አልቀበለውም እ ዋስ ማቅረብም ምንም እነሱም ይህን ጉዳይ መፍታት ስላልቻሉ ወደ ማረሚያ ቤት ሄደው እንዲሰነብቱና ማክሰኞ ቀርበ ዋስትና መብታቸው ከተፈቀደ ያን ጊዜ እንዲሞክሩ ቀጠሮ ሰጠድ ነው። ወደ ማረሚያ ቤት ላኳቸው። ለመሆኑ አቶ ሙሉ ቀን ሲያዙ መጥሪያ ደርሷቸው ነበር ወይ? የፍርድ ቤት የእስር ማዘዣ ይዘው ነበረ ይዘዋቸው የሄዱት ሰዎች? እንግዲህ ማዘዣ ምንም ነገር አልደረሰም። እኔ መጀመሪያ ላይ ስነግርህ እንዴት እንደወሰዱት ቤት ውስጥ ቅዳሜ ሰልፍ ይሆናል የተባለውን አርብ ማታ ላይ በጣም ታሞ ነበር። በሽተኛ ነው። ከዛ ምንም መድኃኒትም ሰልፍ ስለሆነ አልወጣም አትውጣ እያልኛ ያዝነ። እሁድም ሰልፍ ሆነ ቅዳሜ ተወና እሁድ ሰልፍ ሆነ፣ ሰኞም ሆነ ማክሰኞ ቤት ነው የወሰዱት። ሲወስዱት እንዴት አልገቡም እንዳለ ከቤት ውስጥ እንዳለ፣ እኔ በርሲ ቆፈቆፎ ከፈትኩላቸው። ጠዋት ሙሉ ቀን አለ ብለው ውስጥ ጠይቁኝ፣ አለ አልኩ። ወጣና ይዘውት ሄዱ። በስንት ሰዓት ነው? በአራት ሰዓት ተኩል አካባቢ ጠዋት ጠዋት ላይ ያው እና ከዛ አልተመለሱም ከዛ አልተመለሱም። ግን ምን ብለው አስወሩ? በዛን ሰዓት ያው መወንጀያ ነገር ስላጡ ሰልፉ ላይም አልተገኘም እንቅስቃሴ አልባ ሆኖ ነው የሰነበተ። በዚያን ሰዓት እሱን መያዝ ስንሄድ በቤት ውስጥ ቤቱን ፈትሸን ሶስት መቶ የጥሪ ካርድ አገኝን ነበር ያሉ። ምን አይነት ጥሪ? የኢትዮጵያ ሕዝብ ሆይ ሚል የጥሪ ካርድ የሰርግ ጥሪ ምሳ ትልካል። ሶስት መቶ ከቤት አገኝን ነበር ያሉት ነበረ ቤታቸው። ፍጹም ውሸት የሆነ ቤቴ እንደ በሩን እንኳ ሳይረብጡት ማለት ነው። ቤት ውስጥ አልገቡም ነበር ሰዎቹ አልገቡም በር ላይ ነው የቆሙት። በር ላይ ወጦ ነው የሄደላቸው እና ከቤት ውስጥ አገኘን ብለው ነው የተናገሩት። ከቤት ውስጥ አገኘን አሉ። በቃ መክሰሻና መወንጀያ ሲያጡ እንደዛ ነው ያሉት። የሚያሰሩት አሁን መሪው ሲበትን አገኘ ነው፣ ሲቀሰቅስ አገኘ ነው። ክሱንም አሁን ሲከሱ የከሰሱት ምን ብለው መሰለህ? ሕገወጥ ቅስቀሳ በማድረግ ሕገወጥ ሰልፍ እንዲደረግ በማድረግና የሰው ሕይወት እንዲጠፋ በማድረግ ብሎ ነው የከሰሱት። ለመሆኑ እርሶ አግኝተዋቸዋል ከታሰሩ በኋላ አቶ ሙሉቀንን? አዎ፣ የተወሰነ ጊዜ ያቀራረቡን በርቀት ነው። ምግብ ምንም የተወሰነ ጊዜ ፖሊስ ጣቢያም እያለ ወስጃለሁ። አሁንም ማረሚያ ቤት እያለ በርቀት ምታያያለን። እንጂ በቅርብ አልተነጋገራችሁም? አልተገናኛችሁም? የለም፣ አያገናኙም ጭራሽ። ጠበቃ ወይም ሌላ የህግ ባለሙያ አግኝቷቸዋል? አቶ ሙሉቀንን በዚህ ጊዜ ውስጥ ምንም አላገኘሁም ከማንም ጋር እንዳይገናኝ ሆኖ ነው ያለ ማንም አላገኘሁም አስም ችግር አለባቸው ብለውኛል ሀኪም አይቷቸዋል ምንም ሀኪም አላየሁም በቃ በመድኃኒት ድሮ በእንትን የሚወስደውን መድኃኒት ብቻ በመስጠት ነው እንጂ ምንም ሀኪም አላየሁም ያንን መድኃኒት ከየት ነው የሚያገኙት ፋርማሲ ነው የሚገዛው እና እንዴት እሳቸው እጅ ላይ ይደርሳል እኔም እወስድለታለሁ ያው ፖሊሶች በመቀባበል እንዲያደርሱልኝ እና የአስም መከበኒትን ማሳገሻ እንደሆነ ነግራቸዋለሁ። ከዛም ያው አሁንም ቢሆን እየገዛው ለፖሊሶች ይሰጣ ነው ፖሊሶቹ ያት መሆኑን አረጋግጠው ነው ወደዛ ወደሱ ሊደርስ የሚያደረጉም። ምንድን ነው አሁን እርስ ነገ የሚጠብቁት ከፍርድ ቤት። እኔ እዛ ብዙም ተስፋ የለኝም። ምክንያቱም ሲጀመር በሀሰት የተወነጀለ ና እሱን በምን እንውቀ ሰው እንዴት ስናገኘው ብለው ያደረጉትና ህጋዊ ተቃዋሚ እንጂ እንዲህ አይነት ስላልሆነ እኔ ነገ ብዙም ተስፋ የለኝም። ወይዘሮ ፋንታይ መልካሙን እንዲያመጣለሁ ትመኛለሁኝ ለእርስም ለቤተሰቦም አመሰግናለሁ። አመሰግናለሁ እጅግ ለዚህ ጥያቄ እናንተ ማስባችሁን ለዚህ ስለሚያቀረባችሁ ለማነጋገር ችግራችን ላለም ለማሰማት ስንትን እጅግ ነው የምናመሰግን። በተለያዩ ከተሞች ሰዎች በብዛት እየተያዙ ስለ መወሰዳቸውና በጎንደር በአዴትና በዳንግላም እስራትና ማሳደድ እየተፈጸመባቸው ናቸው ስለተባሉት የወልቃይት ኮሚቴና የመኢአድ ሰዎችም ጉዳይ የአማራ ብሔራዊ ክልላዊ መንግስትን ቃል አቀባይ አቶ ንጉሱ ጥላሁንን አነጋግሬ ነበር። በክልላችን ያለው ሁኔታ በማንኛውም ቦታ ግጭት በተከሰተባቸው ቦታዎች ዋነኛ የግጭት አስተባባሪዎችና ጥፋት ያቀነባበሩና ጥፋት የፈጸሙ ለህግ የሚቀርቡበት አሰራር መኖሩ የግድ ነውና እነዚህን ወደ ህግ በማቅረብ የሚበዛው ደግሞ ጉዳዩ ያደናገረውና ያልገባው ስለሆነ ለማስተማር መንግስት ከነዚህ ወጣቶች ጋር ውይይት ለማድረግ ለዚህ ውይይት በተዘጋጁ አካባቢዎች ወስዶ ስልጠና በመስጠትም የተጀመራለና፣ ይሄ ስለሆነ ስፋቱ በእያንዳንዱ ቦታ ላይ ምን ያህል ነው፣ ህብረተሰብ ውስጥም ምን ሁኔታ ፈጠረ የሚለው ወደፊት የሚታይ ነው። ግን በየከተማው በየአካባቢው፣ ቤቶች በተቃጠሉባቸው ሀብት በወደመባቸው አካባቢዎች ወላጆች ጭምር እየተገለጸላቸው በዚህ ጥፋት ላይ የተሳተፉ ስለሆነ መክረን አስተምረን ለቀጣይ ተልዕኮ ግልጽ አድርገን ምናልባትም እነዚህ የሚበዙት ወጣቶች የተለየ አጀንዳ፣ የጥፋት አጀንዳ፣ የጥፋት አላማ ስለሌላቸው ተሳስተውና ተደናግረው ወደ ጥፋት እንዳይገቡ መክረን እንመልሳለን በሚል ለወላጆችም እየተገለጸ ጭምር የተፈጸመበት ሁኔታ አለ። ከአቶ ንጉሡ ጋር ዝርዝር ጉዳዮችን አንስተን ተነጋግረናል። ከዚህ ዘገባ ጋር ሙሉ ቃለ ምልልሳችን ተያይዞ ያገኙታል። በሌላ በኩል ደግሞ በኦሮሚያ የተለያዩ አካባቢዎች ችግሮች እንደነበሩ፣ በሐሮማያ ዩኒቨርሲቲ በሦስት የመማሪያ ክፍሎች ላይ ቃጠሎ ደርሶ የንብረት ጉዳት ማጋጠሙን የመላ ኢትዮጵያ አንድነት ፓርቲ መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ገልጸውልኛል። ሁኔታዎቹን ቀረብ ብለን ተከታትለን የምናገኘውን ይዘንላችሁ እንመለሳለን።